SPS audio is supported by advertising. Starting a new life in Australia isn't easy. A lot of companies have rejected me. Sometimes I feel like, "Oh, I'm gonna quit. I've given up." Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress, listen now wherever you get your podcasts. ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የአፍሪካ ሙዚቃና ባህላዊ ፌስቲቫል በሀገረ አውስትሬልያ ሜልበርን ከተማ በየዓመቱ መካሄድ ከጀመረ ዓመታትን አስቆጥሯል። ስፋትና ድምቀቱም ጨምሮ ከአንድ ቀን ኩነትነት ወደ ሶስት ቀናት ድምቀት ተዘርግቷል። ዘንድሮም የሜልበርን ከተማ እምብርትና መለያ በሆነችው የስነ ህንፃ ውበቱም በሚያስደምመው የኤስቢኤስ ህንፃ መሐል በሰፈረው የፌዴሬሽን አደባባይ ከአርብ ኖቬምበር 21 እስከ እሁድ ኖቬምበር 23 ባሉት ቀናት ከአርባ በላይ የአፍሪካ ሀገራት የተወጣጡ የሀገረ አውስትራሊያ ነዋሪ አፍሪካውያን አውስትራሊያውያን ማህበረሰባት አባላት ታድመው ሰንብተውበታል። እትብታቸው ከተቀበረባት በርቀው ካደጉባት መንደር በሺህ ኪሎ ሜትሮች ርቀው ያሉቱ ግና ሀገራቸው ሁሌም በልብና አእምሯቸው ባለችው የማህበረሰቡ አባላት የፌዴሬሽን አደባባይ አየርን አፍሪካዊ ከበሮ ኢትዮጵያዊ መሰንቆ ጡም የሙዚቃ ቃናዎች ናኝተዋል። አይኖችን ለመንቀል እምቢኝ የሚያሰኙ የትከሻና ዳሌ ውዝዋዜዎች መድረክ ላይ ግዘፍ ነስተዋል። በህብረ ቀለማት ያሸበረቁ የአልባሳት ፋሽን ትዕይንቶች ሞገስ ተላብሰውበታል። ሽታው ከሩቅ የሚጣራው የኢትዮጵያ ቡና አክሎ ጣዕማቸው በሀገርኛ ይትባህል እጅ የሚያስቆረጥም የተባሉ ባህላዊ ምግቦች ከነሱ አልፎ ለሀገሬው ሳይቀር ተርፈዋል። ጌጣጌጦችና አልባሳትም ለገበያ ቀርበው ተቸርችረዋል። ለፌስቲቫሉ ስኬትም ሁነኛ ከሚባሉት ደጓሚዎች አንዱ የፕላቲኒየም ስፖንሰር የሆነው ኢትዮጵያ አየር መንገድ ከድንኳን እስከ መድረክ ቀዳሚ ረድፍ ላይ መለያ ምልክቱ ጎልቶ ለታይታ በቅቶ ሰንብቷል። የሲንጋፖር፣ አውስትራሊያና ኒውዚላንድ ቀጠና በዋና ስራ አስኪያጅነት ላለፉት ሶስት ዓመታት የመሩትና በስራ ኃላፊነት እድገት ወደ አዲስ አበባ የኢትዮጵያ አየር መንገድ ዋና መስሪያ ቤት የተዛወሩት ኢንጂነር ተሊላ ደራይሳ ጉተማም መድረክ ተጋርተው አየር መንገዱ ለአፍሪካውያን ስላዘጋጃቸውና ስለሚቸራቸው ምቾት መስተንግዶና የትኬት ሽያጭ ቅናሽ አገልግሎቶችን እንደምን እስካሁን እየሰጠ እንዳለና ሰሞንኛ የሽያጭ ትሩፋቶቹንም አሰናስለው አፍሪካውያን ሀገራቸውን ሲያስቡ ኢትዮጵያ አየር መንገድን ምርጫቸው እንዲያደርጉ በአማላይ ቃላቶች ገልጠዋል። በዚያም አልተወሰኑ እንደ ተሰናባችነታቸው በስንብት ቃላቸው የአየር መንገዱን ስኬቶች የገጠሙትን እክሎችን የአውስትሬልያ በረራ ጅማሮ ውጥን ትልም መሰናዶዎችና ምስጋናዎቻቸውን አካተው ስቱዲዮያችን ተገኝተዋል። ይህንኑ አስባብ በማድረግም እንደ ተሰናባች ሥራ አስኪያጅነታቸው ባለፉት ሦስት ዓመታት እርሶና የኢትዮጵያ አየር መንገድ የገጠማችሁን ፈተናዎችና የከወናችኋቸውን ስኬቶች እንደምን መዝነው ይገልጣሉ ስንል በመነሻ መጠይቅነት አንስተንባቸዋል። የኢንጂነር ተሌላ ምላሽ እንዲህ ነው። አመሰግናለሁ አቶ ካሳሁን። ሁሌ ሜልበርን በደረስኩ ቁጥር ሳንደርስ ማልመለሰው ኤስቢኤስ እና አቶ ካሳሁን ጋር እና እንዲሁም ደግሞ ፉት ስክሬ ነው ኢትዮጵያ ምንድር እና እዚህ አመጣኝ። እንግዲህ እርስዎም እንደጠቀሱ በአማርኛ ስሙን አንተ ብለዋል መተርጎሙ ይከብደኛል፣ ግን እነሱ እንደሚጠሩት ብለው እንግዲህ አፍሪካን ካልቸራል ኤን ሚውዚክ ፌስቲቫል ብሎ እያመቱ የሚያከብሩት ብዙ ታዳሚ ያለው አፍሪካውያን ከአምሳ አራት ሀገር የተወጣጡ የሰጡን ዶኩመንትላ እንደሚያሳየው ከሆነ ከአምሳ ሺህ ሰው ታዳሚ በላይ ያለው እና ትልቅ ፌስቲቫል ነው ለሶስት ቀን ከአርብ እስከ እሁድ ድረስ ራን የሚያደርግ እና የኢትዮጵያ አየር መንገድ እንግዲህ በሶስት አመት እርሶም እንደሚያስታውሱ ሁሌ በየአመቱ ለዚህ ኢቨንት ስመጣ ነበረ። እንግዲህ እንደተለመደው ዘንድሮም ያው የኢትዮጵያ አየር መንገድን ለማስተዋወቅ ተገኝቻለሁ። የዘንድሮውን ግን ትንሽ ለየት የሚያደርገው ምንድን ነው? የዘንድሮ ኢቨንት ላይ የተገኘውት የኢትዮጵያ አየር መንገድን እንደወትሮ ሁላ ማስተዋወቅ ቢሆንም አንደኛ የኢትዮጵያ ስፖንሰርሺፕ ሌቨል በጣም ከፍ ብሏል። እዚህ ጋር ፕላቲኒየም ወይም ደግሞ አንደኛ ስፖንሰር ነን። ምክንያቱም ለአፍሪካ እስከሆነ ድረስ እንግዲህ ለአፍሪካ ከኢትዮጵያ አየር መንገድ በላይ የሚወግድ ማን አለ ባይነን ና እውነት ነው። በመቀጠል ደግሞ እንግዲህ ኦድ የሚያደርገው እንግዲህ አሁን እርሶ ሲጀምሩ ሲንጋፖር፣ አውስትራሊያ እና ኒውዚላንድ ሪጂናል ማኔጀር ብለውኛል። ይሄንን ታይት ዲዥ የሚቆየው ከዚህ በኋላ እግዚአብሔር ከፈቀደ ለአንድ ወር ብቻ ስለሚሆን ኢፌክቲቭ ጀንዋሪ ዋን 2026 ወደ ሀገር የተመልሼ ሌላ በስራ መደብ ድርጅት የማገለግል ስለሆነ እንግዲህ ሁለት ነገር ኦድ ያደርገዋል እና ይህን ኢንተርቪው ስሰጥዎት እንግዲህ ከደስታና ትዝታጋ ነው ማለት ነው። መልካም ነገር ነው በአንድ በኩል እውነት ነው። ከዚህ ወደ ሀገር ቤት ዋና መስሪያ ቤት መሄድ እና በተለየ የስራ ኃላፊነት ላይ ተሰማርቶ እንደገና የኢትዮጵያ አየር መንገድን ማገልገል በእርግጥ ትልቅ ክብርም ጭምር ነው። ስራው ከሚሰጠው እርካታም ባሻገር ሕዝብ አገልጋይ ከመሆን የበለጠ ትልቅ አስከባሪም አስደሳችም ነገር የለም። ከኢትዮጵያ አየር መንገድ የሲንጋፖር ኒውዚላንድና የአውስትራሊያ ሲለዩ አንገናኝም ማለት አይደለም። በተለየ ካፓሲቲ እንደምንገናኝ ተስፋ እናደርጋለን። የስንብት ነገር ከተነሳ ማንኛውም ጅማሮ ፍጻሜ ያለውና ባለፉት ሶስት ዓመታት ቆይታው ውስጥ በተለይ ከሲንጋፖር ድህረ ኮቪድ 19 ስለሆነ ጅማሮም የነበረው ባለፉት ሶስት ዓመት የኢትዮጵያ አየር መንገድ እንቅስቃሴዎቹ ጭነትም ሆነ በመንገደኞች ከየት ተነስቶ የት ደርሷል? ምን ተግዳሮቶች፣ ምን ስኬት ስችስ አስመዝግቧል? አመሰግናለሁ። ጠቃስ አሁን እውነቱን ለመናገር ሲንጋፖር ላይ የኢትዮጵያ አየር መንገድ ለሶስት ዓመት ያስመዘገበው ድል በሰላሳ አመትም ይገኛል ወይ የሚያስብል እና በጣም ድንቅ የሆነ እንዲሁ እግዚአብሔር ነው ወርዶ የርዳን እንጂ በሰው ህክምና ችሎታ የሚቻል ነገር አይደለም ለምን ምክንያቱም ሽያጩንም ገቢውንም ስታይ አሁን ለምሳሌ ያክል ስንጀምር በሳምንት አራቴ ነበረ በረራችን አሁን አምስቴ ነው ግን አምስቴ የሆነው አውሮፕላን ስላጣን ነው እንጂ ዴይሊ መሆን ይችል ነበረ በየቀኑ መሆን ይችል ነበረ ማርኬቱ መጣ ሽያጩ መጣ ቁጥሮቹን ለሚዲያ ዲስክሎስ ማድረግ ባልችልም ግን በትንሹ ማለት የምችለው ሽያጩ በ1000% በላይ አድጓል። ያ ማለት እንግዲህ በሶስት አመት በየአመቱ ኦልሞስት ከ300% በላይ ነው ማለት ነው። እንዲህ አይነት እድገት እንግዲህ ተሰምቶም ታይቶ የሚታወቅ አይመስለኝም። ቢዝነስ ላይና ኖርማሊ ስውር እጅ ታክሎበት ነው። የስውር እጁ እንግዲህ ለዛ ነው እግዚአብሔር ነው ብለን ያለው እና ለዛ ነው እግዚአብሔርንም ፈጣሪን ያመሰገንኩት እና በጣም ትልቅ ስኬት ነው ሲንጋፖር ላይ ያጋጠመን። እግዚአብሔር ይመስገን እና በጣም የተሳካ የተዋጣለት በኦፕሬሽንም በሴልስም፣ እና ዌል ስታብሊሽድ የሆነ ስቴሽን ነው ማለት ነው። ለሚቀጥለው ሪዥናል መኔጀር አስረክቤ እየድኩ ያለሁት እና እሱንም እኔንም ለዚህ ያበቃን እግዚአብሔር ይመስገን ለማለት ወዳለሁ። ሁሌም እዚህ በመጡ ቁጥር ዳግመን ስናነሳው የነበረ ጉዳይ ነው አሁንም በስንብቶ ላይ ሳይነሳ የማይቀሩ ጥያቄ ቢሆን ኢትዮጵያ አየር መንገድ ወደ አውስትሬሊያ በረራውን የሚጀምረው መቼ ነው? ካለፉት ከተናገርንበት ጊዜ ወዲህ ምን አይነት አዳዲስ ለውጦች አሉ? ምን ያህል ተቃርበናል ማለት ይቻላል? ይሄው እየፈራሁት መጣ። ትላል እዚህ ጋር። እንግዲያስ እውነቱን ለመናገር የእኛ አውዲየንሶች ይህንን ለሶስት አመት በተከታታይ ስላነሳን ይህንን ጥያቄ እርሶ ሲጠይቁኝ ትዕግስት ኑሯቸው እንዲያዳምጡኝ በአክብሮት ጠይቃለሁ። ምክንያቱም የኢትዮጵያ አየር መንገድ ሲያወራ አይዋሽም። ዌን ዊ ሴይ ኢት ዊ ሚን ኢት ግን አንዳንድ ጉዳዮች ደግሞ ፎርስ ሜዥር የሚባሉ ማለት ከኛ ቁጥጥር ውጭ የሆኑ፣ ለምሳሌ ከአዲስ አበባ ተነስተን ሲንጋፖር እንሄዳለን ብለን እንነሳለን። አንዳንዴ ግን የሲንጋፖር ዌዘር ሳይፈቅድልን ይቀርና ኳላላምፖር እናልፋለን። እንደዛ በሚሆንበት ሰዓት የፓሴንጀሩ ሴፍቲ በመጠበቅ ያ ሜጀር በቃ የኔቸር ነው። ምንም ማድረግ አንችልም። ከኢትዮጵያ አየር መንገድ ቁጥጥር ውጭ ነው ማለት ነው። እና በጥቂቱም ቢሆን እርሶም ያውቃሉ አቶ ካሳሁን እዚህ ምክንያቱም እዚህ በምመጣበት ሰዓት ሁላ እርሶንም ህዝቡንም በኢሲቢኤስ አብዴት አደርጋለሁ። ከዛም ውጪ ደግሞ ስመጣ ሚዲያ ላይ ሳልወጣም ፐርሰናሊ ም ላይ እንደደረሰን እርሶም ሳውራ ነበር እና በጣም በቅርበት ከሜልበርን ኤርፖርት ጋር በጣም በቅርበት እስከሲዋቸው ድረስ እየሰራን ነበረ። ከሲድኒ ኤርፖርት ጋር በጣም በቅርበት እየሰራን ነበረ። የት ኤርፖርት መብረር አለብን፣ ሲድኒ ወይስ ሜልበርን የሚለውን በግልጽ አልወሰንም፣ ግን ሁለቱ አንዱ ጋ እንበራለን በሚል ምክንያቱም ሜልበርን ብንመጣ ብዙ የአፍሪካ ኮሚኒቲን ኢትዮጵያውያን ጨምሮ ማግኘት እንችላለን። ሲድኒ ብኔ ደግሞ ያው የአውስትሬሊያ ጌትዌይ ናት በአጠቃላይ። እና ኢትዮጵያ አየር መንገድ እንግዲህ ከአፍሪካ የወጣ ኬሪየር ቢሆንም ዓለም አቀፋዊ የሆነ ኬሪየር ነው። ከአፍሪካ የወጣ ኢንተርናሽናል የሆነ ኬሪየር ነው። ያር ኖ ሞር ኮንፋይን ቱ አፍሪካ ማለት ነው። እስካሁን መለያውም እንደዛ ነው። አሁን እኛ ራሳችን እንዴት እየጠራ ነው ያለ ነው። ከአፍሪካ የወጣ ግን የዓለም የሆነ ሶፋር፣ ከአፍሪካ ወጣ የአፍሪካ የሆነ ኤርላይንስ ነው የምንለው። አሁን ግን ከአፍሪካ የወጣ የዓለም ኤርላይንስ። ምክንያቱም ራሳቸውን የዓለም ብሎ የሚጠሩ ብዙ አየር መንገዶች እኛ ያለንን አዳዲስ አውሮፕላኖች የላቸውም። እኛ ያለንን ቤስ ሰርቪስ የላቸውም። እኛ ያለንን ኬተሪንግ የላቸውም። እኛ ያለንን ኤቪዬሽን ዩኒቨርሲቲ የላቸውም። እኛ ያለንን ፋይቭ ስታር ሆቴል የላቸውም። ባጭሩ ዘርዝሬ ልጨርስልን አልችልም። እኛ ያለንን ሎኬሽን ምሳሌ አዲስ አበባን ከወሰድ፣ ጂኦግራፊካሊ የእኛ ሎኬሽን በጣም ቤስት ነው። ለዌስቱም ለኢስቱም በጣም ሴንተር የሆነ ቦታ ነው እና በጣም በብዙ ነገር በተፈጥሮም ጭምር የታደለ ድርጅትና ሀገር ውስጥ ነው ያለነው። ኢትዮጵያም የታደለች ሀገር ናት። እግዚአብሔር እንግዲህ መቼም እኛ ራሳችን ፈልገን ስላልፈጠረን እግዚአብሔር እዛ ላይ በጣም ጥሩ ሎኬሽን ላይ ነው ያለነው ለቢዝነሱ አመቺ የሆነ ነገር ግን መጀመሪያ ላይ ለማንሳት እንደሞከርኩት ፎርስድ ሜጆር ለሚባለው በረራ ላይ ለምሳሌ አንስቻ ያለውእና አሁን እዚህ ጋር ምን አጋጠመን? ብዙ አውሮፕላኖችን አዘናል። የኛ ሲዮም ሲያዙ አምናም ካቻ አምናም እንግዲህ ሚዲያ ላይ ነው ሁሉም ሰው ይሰማል። ዘንድሮም አዘዋል። ኤር ዱባይ ላይ ከሁለት ሶስት ቀን በፊት አዘዋል። ያው ሁሉም ሰው ያውቃል። ነገር ግን ቦይንግም ይሁን ኤርባስ ከኮቪድ በኋላ ሰፕላይ ቼኑ ችግር ስላጋጠመው ለሁሉም አየር መንገዶች ለኢትዮጵያ አየር መንገድ ብቻ ሳይሆን ለሁሉም አየር መንገዶች ባሉበት ጊዜ አውሮፕላኖችን የማስረከብ ችግር አጋጥሟቸዋል። ለምሳሌ በ2024 እናስረክባቸዋለን ብሎ ያሉትን አይ አልቻለም፣ የለም 2025 ወይ ደግሞ 2025 እናስረክባለን ብሎ ያሉትን አይ የለም አልቻለም በ2027 እያሉ ፖስትፖን ወይም ደግሞ ያስተላለፉ፣ አስቸገሩን። ያው አስቸገሩን የሚባል እንግዲህ ትክክለኛ ማንኛ ባይሆንም እነሱም ምንም ማድረግ አይችሉም። ለእነሱም ሲትዌሽኑ ልክ እንደኛ ፎርስድ ሜዥር እንደሆነ ከአቅማችን በላይ የሆነ ጉዳይ እንደሆነ ውላ እነሱም ሰፕላይ ቼኑ በኮቪድ ምክንያት መበጣጠሱ እነሱንም አስቸግሯቸዋል። የፈለጉትን ግብአት በጊዜው ማግኘት አልቻሉም። በዚያ ምክንያት የአውሮፕላኖች ደሊቨሪዎች በጣም ተራዘሙብን። በዚህ አመት እናገኛለን ብለን ያሰብናቸው አውሮፕላኖች በሁለት አመት ወደፊት ተገፉ። አውሮፕላን ካላገኘን ደግሞ እንዲሁ ተከራይተንም እንጀምር ብለን አስበን ነበር። ኪራዩንም እንግዲህ ያልተፈለገበት ቦታ የለም። የአውሮፕላን ኪራይ የማከራየት የሚመለከተው ክፍል አለን፣ ሄድኳርተራችን ላይ፣ ዋና መስሪያ ቤታችን ላይ፣ አዲስ አበባ ላይ እሱን ማግኘት አልቻለም። ስለዚህ እንግዲህ የሚበር አውሮፕላን ካልተገኘ ፍላጎቱ ቢኖረንም፣ መሻቱ ቢኖረንም፣ እቅዱ ቢኖረንም፣ ፕላኑ ቢኖረንም፣ ምክንያቱም እነኚህ ኤርፖርቶች ጋር ከአውቶሪቲዎች ጋር ያን ሁላ መብረር ባንፈልግ አንለፋም ነበረ፣ አንጀምርም አንድ ስቴፕ ማን ንሄድም ነበረ። but we seriously meant the business seriously በቃ ለመጀመር ነበረ። ያን ሁላ ስናደርግ ነበር ነው። እና በመሀል በቃ ከቦይንግ ወይ ከኤርባስ በተባለው ጊዜ ቢያንስ የተወሰነ አውሮፕላን እናገኛለን ብለን ተስፋ በማድረግ ማለት ነው። ግን ተስፋ ያደረግ ናቸው አውሮፕላኖች አንድም በጊዜው ዴሊቨርድ ስላልሆኑ እንግዲህ ሶስት ዓመት ያወራንበት ጉዳይ እያወራንበት ወደ ሀገር የለመለስ ነው። ማን ነው አቶ ካሳውም በጣም ይቅርታ አይደረግ። አሁን እንግዲህ ያለው አማራጭ ወደ ወደዛ ወደ ዋናው መስሪያ ቤት ስለየሄዱ ስለሆነ ቦይንግ አልመጣ ካለ ፀሀይን እንግዲህ እንደገና ፀሀይ ሶስት ብሎ ረጅ ወደ አውስትራሊያ የምትሄድ ጸሀይ መስራት ግድል የለም ነው ጸሀይ አውስትሬሊያ ይርቅባታል። ሌላ ማኑፋክቸር ማድረግም እስከ 2027 እንዳይወስድብን ፈራለሁ። ለማንኛውም ግን አንድ ማለት ምፈልገው ከሄርኳርተር ሳይድም ሆኜ እንግዲህ አዲሱ ፖዚሽኔ በሚፈቅድልኝ ልክ ይሄ እንደ ሪጂናል ሜኔጀር የእኛ ህዝብ እንዲረዳው ፈልገው፣ ኢንዲቪዥዋሊ የእኔ ፍላጎት ብቻ አይደለም ከላይ ጀምሮ እስከታች ድረስ ሁሉም የኢትዮጵያ አየር መንገድ ኤግዚኪቲቭ ማኔጅመንት፣ ሰራተኛውም ጨምሮ አውስትሬሊያም መብረር የማይፈልግ ሰው የለም። ምክንያቱም ያልተደፈረ ብቸኛ አህጉር አውስትሬሊያ ስለሆነ እንደኛ ላለ ትልቅ ዓለም አቀፍ ግዙፍ አየር መንገድ ጥሩ ሬፒቴሽን ሆኖ ስላልታየን የት ምንበራለን? ግን አውስትሬሊያን በር ማጣ አንፈልግም እና አውስትሬሊያም ደግሞ ጥሩ ሀገር ማርኬቱም ጥሩ የሆነ ዌልካሚንግ ህዝብ ያላት ብንመጣ ምናተርፍ እንጂ የምታከስረን ሀገር ስላልሆነች ማለት፣ ከዛም ከዚህም ሳይድ ያለው ነገር ፖዘቲቭ ነው እና አም ሹር አውሮፕላኑ ኢሚዲየትሊ እንደተገኘ የድርጅት ፕራዮሪቲ ይሆናል ብዬማም ነው አውስትሬሊያ ነው። ኢትዮጵያ አየር መንገድ ኢትዮጵያውያን ብቻ ሳይሆን ለአፍሪካውያን መኩሪያም ቀደም እንዳሉትም ከአፍሪካ የወጣ ዓለም አቀፍ አየር መንገድ በሚል መለያነት ጭምር ተቀጽላት ተሰጥቶት ጠራያ እስከ መሆን ደርሰዋል። ለማንኛውም ኢትዮጵያዊ ሀገር ወዳድ ለሆነ ኢትዮጵያዊ በሙሉ ኢትዮጵያ አየር መንገድ እሴት ነው፣ መኩሪያ ጭምር ነው። በዛ መስሪያ ቤት ውስጥ እንደ አንድ ሰራተኛ ብቻ ሳይሆን በአመራር ደረጃም በዜግነትም ጭምር በዛ ኢትዮጵያ አየር መንገድ አካል መሆን የሚያሳድረው ስሜት ምንድን ነው? በተለይ ከኛ ከውጭ ከተመልካቾች በሌላው ሕዝብ ዘንድ የዛን አይነት ስሜት የኔነት በአይነት ስሜት የፈለገው መንግስት ሲቀያየር ኢትዮጵያ ሕዝብም ሆነ ኢትዮጵያ አየር መንገድ ግንኙነታቸው ተለዋወጠም እንዳለ ነው። በአብዛኛው ወገኖች ዘንድ ያ በተለይ እንደ እርሶ ላለ ሰው የሚሰጠው ልዩ ትርጓሜ ከውስጥ ያለ በርግጥ በጋላጥ ለመግለጽ የሚያስቸግርበት ጊዜ ሆናል። ከኢሞሽን ጋር ሲተሳሰሩ አንዳንድ ጊዜ ያን እንዴት ይገልጹታል? በተለይ ለኢንጂነር ጤላ ምን ማለት ነው? ሶስት አመት እዚህ ስመላለስ እንዲ አይነት ከባድ ጥያቄ ጠይቀኝ አታውቅም። ከባድ የሚያደርገው ነገር ደግሞ እርሶም እንዳነሱት ለመመለስ ከኢሞሽን ጋር ስለሚያያዝ ነው። እኔ ብቻ ሳልሆን ሁሉም የኢትዮጵያ አየር መንገድ ሰራተኞች ኢትዮጵያን ኤርላይንስ ሰራለው ወይ የኢትዮጵያ አየር መንገድ ሰራተኛ ነኝ ማለት በራሱ ራሱን የቻለ ኩራት ነው የሚሰማክ እና ራስን ደግሞ የምታየው መንግስት ሲለዋወጥ ምንም ሲል ምንም ሲል የሀገር ሀብት ሆኖ ከማንኛውም ፖለቲካ ነፃ ሆኖ የኢትዮጵያ አየር መንገድ እኛ ራሳችን የምናየው እንደ ወታደር። አሁን ወታደር ለሀገር ነው የቆመው አይደል? ከሀገር ጋር ነው የሚያያዘው እንጂ ከፖለቲካል ፓርቲ ጋር ኦር ከተወሰነ ግሩፕ ጋር አይደለም። እና የኢትዮጵያ አየር መንገድን ለምሳሌ እኔ ኢንጂነር ሆኜ በምሰራበት ሰዓት ሀንጋር ይባላል ልክ አውሮፕላን የሚጠገንበት ቦታ የመኪና ጋራጅ ይባል የለ ልክ ነው። የአውሮፕላን ሃንጋር ይባላል። እና አንድ አውሮፕላን ጠግነን ከሀንጋር ተገፍቶ ወጥቶ ሂዶ ሰው ጭኖ ኤር ዎርዚ ሆኖ ማለት በቃ ሴፍ ሆኖ ልክ ከመሬት ስነሳ ገና ኢንጂኑ ሮር ማረግ ሲጀምር እንባችን ነው የሚመጣው። ከመሬት ሲነሳ ከእይታችን እስኪጠፋ ድረስ ቆመን ነው የምናየው። እና እንዴት እንደምገልጸው አላውቅም ስሜቱን የዛ ሁሉ የላብ፣ የእውቀት፣ የጊዜ መስዋዕትነት እርግጠኛ ለመሆን እና በስኬትና ተግዳሮቶች በተዋጠ መንፈስ ያንን ሲታይ ልክ አንድ ሰው አሁን ራሱ ከዚህ ሲሰናበቱ ወደ ዋና መስሪያ ቤት ሲያመሩ በአንድ በኩል መልካም ስሜት ነው። በሌላ በኩል ደግሞ እዚህ ያለውን ሶስት ዓመታት ስታብልሽ ያደረጉትን ነገር ለቆ መሄዱ እንደዚሁ ሚክስድ ኢሞሽን ይፈጥራል ና በእርግጥም የዚህ አይነት ስኬቶች ሁልጊዜ ከላብ ጊዜ ፓርት ጋር ስያያዙ ሁልጊዜ የሚፈጥሩ ስሜቶች የደስታ እንባ የሚባለውም ለዛ ነው። እውነት ነው እና እዚሁ ጋር ለመጨመር አንድ የኢትዮጵያ አየር መንገድ ሰራተኞችን ባህል ልግለይ ጽሎት ይህንን ሳል ማለፍ አልፈልግም ና እርሶም ሊታዘቡ ይችላሉ እና ሁለት ኦር ሶስት የኢትዮጵያ አየር መንገድ አሁን ላይ ሰሩ እንኳን ይችላሉ ከተገናኙ ሙሉ ቀን አብሮ ቢውሉ ከኢቲ ውጪ ከኢትዮጵያ አየር መንገድ ውጭ ስለ ሌላ ነገር ማውራት አይችሉም። አንዳንዴ ስለዛ እንደምናወራ አናቅም። ለምሳሌ ጓደኞችን ቤት ገብዣቸው አመት በዓል ሊሆን ይችላል እሱ ፓይለት ሊሆን ይችላል፣ እኔ ኢንጂነር፣ እሱ ቴንሽን፣ የተለያየ ሙያኮ ሊኖረን ይችላል። ግን እኛ ለካ አናቅም። መጥቶ ከገባ ጊዜ ጀምሮ እስኪወጣ ድረስ ስለ ኢቲ እያወራን ነው። ሚስቶቻችን ኦር ቤተሰቦቻችን አይሶሌት አድርገናቸዋል። ኦልሬዲ እኛ በመንፈሱ ተወስደናል ማለት ነው እና ፍቅሩ ዛት ማሽ ነው። ሀገር ውስጥ ብቻ አይደለም የትም ብንገናኝ እንደ አጋጣሚ እኔ ለስራ የሆነ ቦታ እጄ ከአንድ ኢትዮጵያዊ ጋር ለምሳሌ ከሰላሳ አመት በፊት ኦር ከዛ በላይ ይሆናል ከኢትዮጵያ አየር መንገድ ለቅቆ የሄደ ሰው ሲንጋፖር አገኘሁት። ሬስቶራንት ነው የተገናኘነው። እስካሁን ከዛ ሰው ጋር እንደዋወራለን ዊ ኪፕ ኢን ተች። እና እዚህ ጋር ቪ አይ ፒ እንግዳ ይዤ ነበረ እና ቪ አይ ፒ እንግዳ ይዤ ሲንጋፖር ኢትዮጵያዊ የሚመስል ሰው አይቼ ስለማላቅ፣ ልክ ሳይ ይቅርታ አድርጎልኝ ስቲዴ ኢትዮጵያዊ እኮ አይቼ አላቅም። አንዴ ይጄ ሰላም ልበለው ብያቸው፣ ይጄ ሰላም ስለው ኢትዮጵያዊ ሆኖ አገኘሁት። ከዛ ሳብራ ይባስ ብሎ ደግሞ የኢትዮጵያ አየር መንገድ ኤክስ ኮሊግ ነው ሲሰራ ነበረ እና እዛ ጋር ቪአይፒ እንዳለኝ ረስቼ እሱ ጋር ቀረው፣ መቶ እስኪጠሩኝ ድረስ። እናሽ ስቲል ለሌላ ኤርላይንስ እየሰራ ራሱ ማለት ነው፣ ያ ሰውዬ ሞሽናል አታችዶ ነው ያለው ከኢቲ ጋር ነው። እና ምን ይለኛል እነኝህ ለብር ብዬ ነው የምሰራው ይለኛል። ብር በቃ ይከፍሉኛል። ደህና ነው ለማግኘት ነው ይለኛል። ግን አት ሰም ፖይንት እድሉን ባገኝ በጣም ፈልገው ይለኛል። ለብር ሳይሆን በነጻም ተመልሼ ኢቲን ባገለግል እንዴት ደስ ባለኝ ነበረ። ስለዚህ ሞራልስ የኢትዮጵያ አየር መንገድን ስናገለግል ስፔሻሊ ጁኒየር ስትሆን ያ ፊሊንግ ላይኖር ይችላል። ግን እየቆየ እየቆየ በመጣ ቁጥር ማለት ነው አሁን እኔ የኢትዮጵያ አየር መንገድ ከልቤ ማገለግለው ለከፍየዋል ባይከፍለኝም ማገልገል ማቆም ምችል አይመስለኝም። መኖር እስከ ቻልኩ ድረስ አገልግሎቴ ቲፒካሊ ፒውር የሆነ ለድርጅቱ ካለኝ ፍቅር ጋር የሚያያዝ ነውና እና አንዳንዴም ከሚስቶቻችን ጋርም ያጣላ ለማት ያክል አመሰግናለሁ። ሽማግሌ የሆነን በቀደላለን ግድ ያለ ሽማግሌ ያው እስካሁንም እንደዛው ነው እንጂ አብዛኛው ኢትዮጵያውያን የኔ ብለው የእኛ ብለው የሚቆዩት ለየትኛውን ቦታ ላይ አየር መንገዱን የሀገሪቷን ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ይዞ በሚውለበለብበት ጊዜ በኩራት የሰው መንፈስ የሚሞላው ሁሉ ከዛ አኳያ ነው። ከልጅነት እስከ እውቀት በእያንዳንዱ ደሞ ሰርጾ ያለ ጉዳይ ነው። የእኔ ባይነት ስሜቱም ምንጩ ከዛ ነው። አሁን የስንብት ጉዳይ ተነስተዋል። ና ግጥም ይሄ ለስንብት ነው። እርግጥ የመጨረሻችንም አይሆንም፣ ከዛም ይቀጥላል። ከዋና መስሪያ ቤቱ በዚሁ አጋጣሚ አንድ እንግዲህ በእርሶ እግር ተተክተው የሚሰሩ የመጡ ስራ አስኪያጅ አሉ። ለሳቸው ሁለት ደግሞ እዚህ በሀገር አውስትራሊያ ና ኒውዚላንድ እንደዚሁ ላሉ ኢትዮጵያውያን ወገኖች በተስፋ ለሚጠባበቁ መጪውን አውሮፕላን መልእክቶ ምን ይሆናል? የስንብት ቃሎ ምንድን ነው? የስንብት ቃሌ እንግዲህ እርስዎም እንዳሉ ከኔ ጋር ምክክሩ ይቀጥላል፣ ግን ሜልበርን ሳይሆን አዲስ አበባ መጥቶ ነው የሚቀጥለው እና ከአሁኑኑ ዝግጅቱ ጀመር ነው ምለው እኛ ብዙ ጊዜ መጥተናል እርሶም አንድ ሁለት የመጠው ቢጎብኙን አይከፋም ደስ ይለናል በጣም ያው እንግዳ ተቀባይነን ባህላችን አንድ ስለሆነ ያውቃሉ ግብዣውን እንጠብቃለን ያው ተጋብዟል በወረቀት ይሁን መልከማ አይ ቃል በቂ ነው ለኢትዮጵያዊ እና እኔን ተክቶ የሚመጣውን ሪጂናል ማኔጀር በተመለከተ ለሁሉም ክላይንቶቻችን ኢትዮጵያውያን ብቻ ሳይሆኑ የኢትዮጵያ አየር መንገድን የሚጠቀሙ ሰዎችን በሙሉ እንኳን ደሳዳችሁ ለማለት እወዳለሁ። ለምን እንደዛ አልክ ቢሉኝ አሁን የሚመጣው ሰው እኔ ኢትዮጵያ አየር መንገድን ያገለገልኩትን እድሜ ደብሉን ያክል ያገለገሉ በኤክስፒሪየንስ በጣም ሪች የሆኑ እኔን ቁጭ በል ብለው ሊያስተምሩኝ የሚችሉ ከኔ የበለጠ ከስተምሩን ሰር ማድረግ የሚችሉ የድርጅቱን ፊትና ጓዳ ከኔ በላይ አሳምረው የሚያውቁ ማለት እን ኤቭሪ አስፔክት ከሁሉም አቅጣጫ ቢታዩ ከኔ የተሻሉ እንጂ ከኔ ያነሱ አይደሉም እና ማለት የተሻለ ሰው ስለመጣላቸው እንኳን ደስ አላቸው፣ እንኳን ደስ አለን። ምክንያቱም ዞሮ ዞሮ እኔንም በጣም ደስ ይለኛል። ከኔ በጣም ኤክስፐርቲዝ የሆነ ሰው መጥቶ የእኔን ቦታ ቴክ ኦቨር ሲያደርግ የኔ ሰክሴሰር በሚያመጣው ሪዛልት እንደ አንድ ኢትዮጵያዊም፣ እንደ አንድ የኢትዮጵያ አየር መንገድ ሰራተኛ ተጠቃሚ ነኝ እና የእሱ ኩራት የኔ ኩራት ነው፣ የእሱ ሰክሰስ የኔ ሰክሰስ ነው። ስለዚህ እኔንም በጣም ደስ ይለኛል። የስንብት ቃሌ ላይ የምለው ምንድነው፣ ምንም ስጋት አይግባችሁ፣ ፍርሃት አይግባችሁ። አዲስ ሰው ነው የመጣብን። ፊቱ ነው አዲስ እንጂ ለስራው አዲስ አይደለም። ከዚህ በፊትም ደግሞ ሌላ ሲንጋፖር ባይሆንም ሌላ እንዲሁ ኤዥያ ውስጥ ሌላ ቦታ ሰርቶ በደንብ ሰርቶ የሚያቅ ሰው ነው። ምንድን ነው የሚባለው ፓይሌት ሲቀጠር አ 15,000 ፍላይት አውርስ አንደር ማይ ቤልት ይሉ የለ፣ ልክ እንደዛው ከበቂ በላይ የሆነ ፍላይት አውርስ ይዝጋት አንደር ስ ቤልት እና እንኳን ደስ አላችሁ እንኳን ደስ አለ ማለት ነው። ፈልገው መልካም ኢንጂነር ተሌላ ደረይሳ ጉተማ ተሰናባች የአውስትሬሊያ ኒውዚላንድ ና ሲንጋፖር ሪጂናል ስራ አስኪያጅ ስለ ቃለ ምልልሱ እናመሰግናለን። እስካሁን ላለፉት ሶስት ዓመታት ስላበረከቱት ለኢትዮጵያ አየር መንገድ አስተዋጽኦም ተጨማሪ ምስጋናችን ነው። ከዚህ ባሻገር ወደ ዋና መስሪያ ቤት ሲሄዱ የሀገርና የኃላፊነት ደረጃ ለውጥ ካልሆነ በስተቀር የአየር መንገድ አገልግሎቱ ቀጣይ ስለሆነ በድጋሚ በአካልም ሆነ እንደዚሁ ስልክ ከባህር ማዶ እንደምንገናኝ ተስፋ እናደርጋለን። ለኢትዮጵያ አየር መንገድም የወደፊት ስኬት መልካም ምኞታችን ነው። በተለይ አዲስ ለመጡት ስራ አስኪያጅም እንዲሁ መልካም የስራ ዘመን እንዲሆንላቸው እንመኛለን። ቢያንስ እሳቸውም ተቀይረው ከመሄዳቸው በፊት አውሮፕላኑ እንደሚመጣ ተስፋችን ነው። የዛን ጊዜ ወይም አውሮፕላኑን ይዞ የሚመጡ ይሆናል። እርሶ ስለ ቃለምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ከመጨረሻ ያሉት ላይ እርሳቸው አውሮፕላኑን ይዞ እንደሚመጡ በጣም እርግጠኛ ነኝ። ያው ኢፌክቲቭ ዴታቸው ጀንዋሪ ወን 2026 ነው ስራ የሚጀምሩት እና እንግዲህ እስከ ጀንዋሪ ወን 2026 ድረስ ጊዜ ፎከስ፣ አሁንን ጨምሮ በደንብ ተጠቀሙብን የመጨረሻ እድል ስለሆነ። ከዛ በኋላ ግን እሳቸው አምሹር ብዙ ጥሩ የሚባሉ ለውጦችን ግን እንደሚያመጡ ምንም ጥርጣሬ የለኝም። ለኤሲቢኤስ እኔም በመጨረሻ ማለት የምፈልገው ይህንን ሶስት አመት በሙሉ የኢትዮጵያ አየር መንገድ ድምጽ በመሆን የኢትዮጵያ አየር መንገድ ድምጽ ማለት ደግሞ የኢትዮጵያ ድምጽ መሆን ነው እና ህዝባችን እንዲሰማን ከህዝባችን ጋር እያገናኛችሁን ያለውን ነገር በሙሉ በህዝባችን እና በእኛ መሀል ቅርርብ እየፈጠራችሁ ስለረዳችሁን በራሴና በኢትዮጵያ አየር መንገድ ስም በጣም ከልቤ ለማመስገን ወዳለው። የምሰሩት ስራ በፕሮግራሜ ብቻ ሳይሆን የተለያዩ የምሰሩትንም ስራ እዛ በኋላ እኔም እናንተ ከሚያዳምጡ አንድ ሰው ሆኜ ያለው እና በጣም በፕሮፌሽናሊዝም የተሞላ ደስ የሚል ፕሮግራሞች ነው የምሰሩት እና እናንተን በርታችሁ ቀጥሉ ለማለት ወዳለው። እግዚአብሔር ባርካችሁ፣ አመሰግናለሁ። ንኪ ሶማች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 Starting a new life in Australia isn't easy. A lot of companies have rejected me. Sometimes I feel like, "Oh, I'm gonna quit. I've gave up." Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress, listen now wherever you get your podcasts.